የአስቸኳይ ጊዜ አዋጁ መነሳትን ከቁም ነገር እንደማይቆጥሩትና ምዕራባውያን ለማስደሰት ያለመ ነው የሚሉት በሰሜን አሜሪካ የደቡብ ምዕራብ ኢትዮጵያ ህዝቦች ኅብረት ቃል አቀባይ አቶ ዮሐንስ ወልደሰንበት ናቸው። ሰዎችን ያለ ፍርድ ቤት ትዕዛዝ ማሰርና ቤታቸውን መፈተሽ ይህ መንግሥት ከተመሠረተ ጊዜ ጀምሮ ያለ መሆኑንና ልዩነቱ የነበረውን እውነታ የህግ ከለላ ለመስጠት ያለመ በመሆኑ የአዋጁ መነሳትና ያለመነሳት ለውጥ የለውም የሚሉት ደግሞ አቶ ጋሩማ በቀለ ዋቀሳ የአፍሪካ ቀንድ የሰብአዊ መብቶች ሊግ ስራ አስኪያጅ ናቸው። በተጨማሪም የኢትዮጵያ ህዝብ ባለፉት 25 ዓመታት በከባድ አገዛዝ ስር እንዳለ እኛ ተጠቂዎቹ ኢትዮጵያውያን ብቻ ሳንሆን የውጭ ታዛቢዎችም ይመሰክራሉ የሚሉት ደግሞ አቶ ዮሐንስ ጉርሙ ናቸው። በቅደም ተከተል ሀሳባቸውን አቀርባለሁ። ነገሩ አዲስ ነገር አይደለም። እኛ በጣም ሰርፕራይዝ የሆንበት ጉዳይ አይደለም። ትግራይ ነፃ አውጪ መንግስት ከአስራ ዘጠኝ ዘጠና ሰባት ምርጫ ወይም ከተሸነፈ በኋላ ብዙ ነገሮች አዋጅ አስቸኳይ ጊዜ አዋጅ ማለት ይቻላል። ህዝብን ማሰር፣ ጋዜጠኞችን ማሳደድ፣ ማሰር፣ መግደል እነዚህ ነገሮች ተባብሶ የቀጠለበት ነው እና ይሄ አስቸኳይ ጊዜ አዋጁ አሁን የወጣ ሳይሆን ለእኛ ከዘጠና ሰባት ወዲህ ያለ ነው። ያኔ ትልቅ እስር ቤት ነው፣ ህዝቡ ትልቅ እስር ቤት ውስጥ ነው ያለው እና አሁን ሲያነሱም ያው ለምዕራባውያን ለማሳየት እንዲህ ዲሞክራትነን ለማለት የወሰዱት እንጂ አዲስ ነገርም አይደለም። ሰዎችን አጠፉ የተባሉትን ሰዎች ወይም ደግሞ የፈለጉ ሰዎችን ያለ ፍርድ ቤት መጠሪያ ወይም ደግሞ ወረቀት መያዝ፣ ቤታቸው መፈተሽ፣ ይሄ መንግሥት ከተመሰረተ በኋላ ሲደረግ የነበረ ስራ ላይ የነበረ እና ያልተቋረጠ ነው። ልዩነቱ ይሄን ለማድረግ እንችላለን ብሎ ለዓለም ስላሳወቁ ምንም ለውጥ የለውማ ነው። ስለዚህ ተነሳም አልተነሳም የኢትዮጵያ ህዝብ በሙሉ ከመጀመሪያ ጀምሮ በጊዜያዊ አዋጅ እንኳን ባይሆን በህጉ ባይደነግግን በመሰረቱ ማለት ነው፣ በእስር ውስጥ ነው ያለው መብት የለውም ነው። ኢትዮጵያ ህዝብ በሙሉ ከመጀመሪያ ጀምሮ በዚህ በጊዜያዊ አዋጅ ስር እንዳለ ነው የሚቆጠረው። የኢትዮጵያ ህዝብ ባለፉት ሀያ አምስት እና ሀያ ስድስት ዓመታት ውስጥ በከባድ አገዛዝ ስር ተጨቁኖ እንዳለ እኛ ራሳችን የተጠቂዎቹ ኢትዮጵያውያን አይደለንም፣ የውጭ ታዛቢዎች የሚመሰክሩት ነው። በተለይ ደግሞ አሁን ተቃግሞ ውን ጠበቀው በኦሮሚያ የተነሳው ቀጥሎ ደግሞ በአማራ ክልል የታየው ይህን ስርዓት የመቃወም ሂደት ይህን ስርዓት ከስሩ መንግዶ ለመጣል ያለው ፍርሃት ተጨምሮበት የአስቸኳይ ጊዜ አዋጅ አወጀው ነበረ። ነገር ግን ሂደቶችን በምንመለከትበት ጊዜ በጣም ብዙ ሰዎች በየአካባቢው ሲታሰሩ ሲገደሉ ከህግና ከህግ በላይ በሆኑ ሰዎች ያለ ትዕዛዝ እና ያለ በቂ ማስረጃ ደግሞ ለፍርድ ቀርበው ፍርድ ሲፈረድባቸው በፍርድ ገምድል ዳኞች ታየ ነገር ነው። ስለዚህ እያዘዋለን ብለው የአስቸኳይ ጊዜ አዋጅ አውጀው እሱን ደግሞ አነሳን ይበሉ እንጂ አሁንም የኢትዮጵያ ህዝብ በአስቸኳይ ጊዜ አዋጅ ውስጥ ነው ያለው ብዬ ነው የማምነው እና ምንም ለውጥ የሚያመጣው ነገር የለም ልክ የአስቸኳይ ጊዜ አዋጁን አውጀናል፣ ከእንደገና ደግሞ አዋጁን አንስተናል የሚል ጨዋታ ከሚጫወቱ ህዝቡ የሚጠይቀውን ሰብአዊ የሆኑ የሰው ልጆች ሰው በመሆኑ ያገኛቸውን መብቶቹን ለኢትዮጵያዊው ህዝብ በጠቅላላ መመለስ አለባቸው። የአስቸኳይ ጊዜ አዋጁ መጀመሪያ ለስድስት ወራት ቀጥሎም ለተጨማሪ አራት ወራት በአጠቃላይ ለአስር ወራቶች ቆይተዋል። በኦሮሚያ እና በአማራ በነበረው ህዝባዊ አመፅ ከሰባት መቶ በላይ ሰዎች መሞታቸውን መንግስት ቢያምንም የሟቾቹ ቁጥር በገለልተኛ አካላት አልተረጋገጠም። ለዶይቸ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ